Yut Atuç Alım ጀርመን ውስጥ በአሁኑ ሰዓት ፖሊስ ለመሆን ለሚፈልግ ወጣት እድሉ ከመቼውም በላይ ሰፊ ነው። በዚህ በመገባደድ ላይ ባለው ጎርጎርሳያዊ 2017 ዓም ብቻ የጀርመን ፖሊስ መስሪያ ቤት 15000 ፖሊሶችን መቅጠር ይፈልጋል። ይሁንና መስፈርቱን የሚያሟሉ ተመዝጋቢዎች ለማግኘት የመስሪያ ቤቱ ባለስልጣናት ቀላል ሆኖ አላገኙትም። የዶቼ ቬለው ዳንኤል ፔልስ የወጣቶቹ ፍላጎት የቀነሰበትን ሁኔታ ወደ ፖሊስ ማሰልጠኛ ጎራ በማለት አጠያይቋል። ጊዜው በበርሊን የፖሊስ ማሰልጠኛ ጣቢያ ልምምድ የሚደረግበት ሰዓት ነው። ጥቁር ሰማያዊ የወታደር መለያ ልብስ የለበሱ 30 ተለማማጆች ኮስተር ያለው የአዛዣቸውን ትዕዛዝ እየተከተሉ ጠመንጃውን ይከፍታሉ፣ ይዘጋሉ። ውዲያውም መሬት ላይ ተኝተው የማይታየው ጠላታቸው ላይ ያነጣጥራሉ። አብዛኞቹ ሰልጣኞች እድሜያቸው በሀያዎቹ መጀመሪያ ላይ ይገኛል። የ22 ዓመቱ ኡገር ዘንድሮ የሁለተኛ ዓመት ስልጠናቸውን ከሚወስዱ የወደፊት ፖሊሶች አንዱ ነው። ፖሊስ መሆን በጣም ጥሩ እንደሆነ ሁሌም የማስበው ነበር። ቤተሰቦቼ ለዚህ ስራ ብዙ ክብር አላቸው። ማሰልጠኛ ጣቢያው ሲቀበለኝ በጣም ነው የኮሩብኝ። ፖሊስ ሲኮን በማህበረሰቡ ዘንድ ኃላፊነት አለው። የጀርመን ፌዴራል ፖሊስ ልክ እንደ እውገር ያሉ ለስራቸው ልዩ ፍቅር ያላቸው ወጣቶችን እያፈላለገ ይገኛል። ድንበር የሚጠብቁ በየባቡር ጣቢያዎችና አውሮፕላን ማረፊያዎች ሰላም የሚያስከብሩ ፖሊሶች። ጥያቄው ግን ጀርመን ለምን ይህን ያህል በብዙ ሺህ የሚቆጠሩ አዲስ ፖሊሶች በአሁኑ ሰዓት አስፈለጋት የሚለው ነው። አንድሪያስ ሲፈርት የጀርመን የፖሊስ ኃይል ማሰልጠኛ ጣቢያ ኃላፊ ናቸው። ሀብ ያ ላ ላ ፖሊቲ ር ያለውን የበጀት ክፍተት ለመሙላት ሲባል በርሊን ለአመታት ጠንካራ እርምጃዎች ስትወስድ ቆይታለች። የፖሊሱም አካል የዚህ ተጎጂ ሆኗል። ሰዎች ከስራ ባይፈናቀሉም አዳዲስ ፖሊሶች ግን አልተቀጠሩም። በአሁኑ ሰዓት ብዙ ሰዎች ወደ በርሊን ለመኖር እየመጡ ነው። ስለዚህ ነዋሪዎቹን የሚጠብቅ የበለጠ የፖሊስ ኃይል ያስፈልጋል። ሌላም ምክንያት አለ። የጀርመን ፖሊሶች እድሜያቸው የገፋ ነው። የጀርመን መዲና በርሊንን እንደ አብነት ብንወስድ በሚቀጥሉት አምስት ዓመታት ውስጥ 38 ከመቶ ያህሉ ፖሊሶች ጡረታ ይወጣሉ። ስለሆነም የበርሊን ፖሊስ መስሪያ ቤት በመዋኛ ቦታዎች ሳይቀር ማስታወቂያ በትኗል። ማመልከቻ ማስገባት የሚያበቃበትንም የጊዜ ገደብ ለሁለተኛ ጊዜ አራዝሟል። የጀርመን የፖሊስ ኃይል ማሰልጠኛ ጣቢያ ኃላፊ አንድሪያስ ሲፈርት ይህ የስራ ዘርፍ አሁንም ዝና እንዳለውና በርካታ አመልካቾች እንዳሉ ይናገራሉ። ይሁንና ብዙዎቹ አመልካቾች ከአንድ አዲስ ፖሊስ መኮንን የሚጠበቀውን መስፈርት አያሟሉም። ፖሊሶች በየዕለቱ የተለያዩ ከባድ ችግሮች ከሚያጋጥሟቸው ሰዎች ጋር ይጋፈጣሉ። ፍርሃት ያደረበት ግራ የተጋባ ወይም የተደናገጠ ይኖራል። ስለዚህ በጣም ጥንቁቅና መላ ፈጣሪ መሆን ይገባቸዋል። በሌላ አጋጣሚዎች ደግሞ የበላይነታቸው ማረጋገጥና ጠንካራ እርምጃ መውሰድ አለባቸው። ስራው ኃላፊነት የተሞላውና አልፎ አልፎም ከታቀደው ጊዜ በላይ የሚወስድ ነው። ተመዝጋቢዎቹ ማሟላት ያለባቸው መስፈርቶች ብዙ ናቸው። አመልካቾቹ የጀርመን ዜጋ ወይም የአውሮፓ ሕብረት ሀገራት ዜጎች መሆን አለባቸው። የአካል ጥንካሬና ብቃታቸውም ወሳኝ ነው። ከዚህም በተጨማሪ ለተፈለገው ስራ ስነ ልቦናዊ ጥንካሬ ሊኖራቸው ይገባል። እነዚህን አይነት ሰዎች ለማግኘት ለምን ከባድ እንደሆነ የጀርመን ፖሊስ ሕብረት ምክትል ሊቀመንበር ዮርክ ራዴክ ፍንጫ አላቸው። ለዓመታት የጀርመን ፖሊስ ስራ ቅነሳ ላይ ነበር። አሁን አዲስ ሰዎች እየፈለግን ነው። ነገር ግን እነሱን ማግኘት ከባድ ሆኗል። ምክንያቱም የጀርመን ህዝብ ቁጥር እየቀነሰ ነው። ከኢንዱስትሪው፣ ከንግድ ዘርፉ ና ሌሎች ዘርፎች ጋር እየተፎካከርን ነው። ስለዚህ የፖሊስ ዘርፍን ተመራጭ ለማድረግ የበለጠ መስራት ይኖርብናል። እያንዳንዱ የፖሊስ ተቋም በተለያዩ ቦታዎች ለተሰማሩ ተቀጣሪዎች የሚከፍለው ደሞዝ ይለያያል። ሌላው የስራ ሰዓቱም ቋሚ አይደለም። ሌሊት፣ ቅዳሜና ሁድ በባላት ቀናት መስራት ግድ ግዲላል። በአንዳንድ የጀርመን አካባቢዎችም ከሽብር ጥቃት ጋር በተያዘ ፖሊሶች ከወትሮ ሰዓት በላይ እንዲሰሩ ተገደዋል። የጀርመን ፖሊሶች ባለፈው አመት መስራት ከሚገባቸው ሰዓታት 22 ሚሊዮን ሰዓታት በላይ ሰርተዋል። ይህም አልበቃ ብሎ በፖሊሶች ላይ የሚጣሉት የኃይል ጥቃቶች ጨምረዋል። ምንም እንኳን ስለ ጀርመን ፖሊስ የማያስደስቱ ወሬዎች ቢናፈሱም እንደ ኡገር ያሉ ሰልጣኞች ልበሙሉ ናቸው። ወጣቱ ስልጠናውን ጨርሶ ወደ ስራው አለም እስኪገባ አቅቶታል። ግን ገና 14 ወራት ይቀሩታል። ወደፊት ሊገጥሙት የሚችሉት ፈተናዎች ብዙም አያሳስቡትም። ከበደ ብላችሁ ጥሩኝ ያለው ወጣት እስከ ቅርብ ጊዜ ድረስ የኢትዮጵያ ፌዴራል ፖሊስ ባልደረባ ነበር። ያኔ ፖሊስ ለመሆን የወሰነው የአስረኛ ክፍል ብሔራዊ ፈተና ጥሩ ውጤት ባለማምጣቱና በአቅራቢያውም የሚያውቀው ስራ ውትድርና ብቻ ስለነበረ ነው። ያው እኔ ከአርሶአደር ማህበረሰብ የወጣው ልጅ ነበርኩና ወንድሞቼ ታጋዮች ነበሩ። ስድስት ነበርን እና ሁለቱ ወንድሞቼ በደርጋሉ የሉ ሞቱ የሉ ያው ቀርተዋል። ከዛ የሻዕቢያ ወረራ በተነሳ ሰአት ደግሞ አንዱ ወንድሜ ባድሜ ሄዱ ቆስሎ መጥተዋል። አንድኛው ደግሞ አሁን እዛ በርሚር ያለ በአካባቢ በተወለደበት አካባቢ ደግሞ አንዱ ወንድሜ በሚንሸንት ያገለግላ ኒ ፌዴራል ፖሊስ ያገለግል ነበረ። ከበደ ላለፉት ስምንት አመታት በተለያዩ ከተሞች በፌዴራል ፖሊስነት አገልግሏል። ዛሬ ሀያ ስምንት አመቱ ነው። ለስራው ፍቅር ቢኖረውም በቃኝ ብሎ የስራ መልቃቂያውን አስገብቷል። እዛ ውስጥ ገባ ሲታዩ ያለውን ቢሮክራሲ በጣም ከባድ ነው። ለምን ነው ፌደራል ፖሊስ የተዋቀረው ከብሔር ብሔረሰብ ነው። ያንን የብሔር ብሔረሰብ አስተዋጽኦ ስትመለከቱ ግን ወደ አንድ ብሔር ያደላ አቅጣጫ አለው። በእድገትም ደረጃ ስታዩ፣ በትምህርትም ደረጃ ስታዩ፣ በተለያየም በጥቅማ ጥቅምም ደረጃ ስትመለከችው አንድም ብሔር ብቻ ያማክረና ወይም ሰው ያለው ባለስልጣን ቤተሰብ ያለው ሁኔታ ላይ በጥሩ ስራ ሳይሆን ማክሲመም የሚሰራው አንቺ ጥሩ ቤተሰብ ባለስልጣን ቤተሰብ ካለሽ እዛ አንቺ ማህደር የሚያውቅ ካለ እንደገና ደግሞ በቃ ቀረብ ብለሽ ከአመራሮች ጋር የምትግባቢ ከሆነ በእድገት ደረጃ ልታድግ ትችያለሽ። ወይም ውሸት ምላት አቀባይ መሆን መጫል አለብሽ። ከበደ ሌላም ምክንያት ይዘረዝራል ሆኔ በሃይማኖቴም ጉዳይ ስመለከት ሚኒስቴሪ አለም ውስጥ ሶላን ለመስገድ ወይም ድኔሽን ለመያዝ በጣም የሚከለከልባቸው አጋጣሚዎች አሉ። ራስሽ ጎበዝ ካልሆንሽ። ከበደ ሙያውን ቢወደውም በጠቀሳቸው ምክንያቶች የተነሳ የሙያ ዘርፉን ዛሬ ቀይሯል። ይህንንም ያደረገው እዛው ፖሊስ ሆኖ እያገለገለ የግንባታ ሙያ ተምሮ ከጨረሰ በኋላ ነው። ሀገሬን የውጭ ሀገር ቢወራት ግን አስታጥቁኝ ብዬ መልሼ ልዘም ትችላለሁ ይላል። ዛሬ ላይም እሱስ ፖሊስ ወይም ወታደር መሆን የሚፈልጉ ወጣት ኢትዮጵያውያን ምን አስቀድመው ማወቅ አለባቸው? ይላል። ወደ መከላከያ፣ ወደ ፌዴራል ፖሊስ፣ ወደ ፖሊስ የሚገቡ ከሆነ እስቲል በቃ አስተዋይ ሰው መሆን መቻል አለባቸው። አንደኛ አንዳንዱ በደመነፍስ ሰው ይበላል። ዝም ብሎ በቃ ሚኒተሪ አለም የለበሰ ጊዜ እንደት እንደታወቂያለች። በጣም ጀግና ነኝ። ሰነፍ የነበረው ፈሪ የነበረው ሰው ሰውን ለመደብደብ ጀግና ነኝ ይላል። ምንም መከታ በማድረግ ነው ሚኒተሪን፣ ወይም የራሱን የለበሰውን ልብስ መከታ በማድረግ ሰውን ከመደብደብ ያለ አግባብ ሰውን ከማሰር ያለ አግባብ እናቱን ወንድሙን ከመግደል ያለ አግባብ ህገ መንግስቱ ከማይፈቅደው ውጭ ሌላ ስራ ከመስራት መቆጠብ እንዳለባቸውና እዛ ቤት ካሉ ደግሞ ባገኙት አጋጣሚ የራሳቸውን መስዋዕት ነት አድርገው እንዲማሩ ነው። በቃ የእኔ ሀሳብ ማለት ነው። ሁለት እንደገና ደግሞ ፖሊስ ቤት መግባት ምንም አይደለም፣ ስራ ነው። ያን ሲሰራ ደግሞ ህገ መንግስቱ በሚለው መሰረት ብቻ መስራት አለበት። ህገ መንግስቱ በጣም እኔ የሚገርመ ነገር በጣም ደስ የሚል ህገ መንግስት ነው ያለን መቶ ስድስት አንቀጽ አለን። ምን ይላል መሰለሽ አንድ ወንጀለኛ ወይም አንድ ተጠርጣሪ ይላል ሰውዬው እስፓልት ላይ ወይ መንገድ ላይ ተኝቶ እምቢ ቢላችሁ ይላል። እምቢ ቢላችሁ ሰውየውን ሶስት አራት ናችሁ ጭናችሁ ወደ ህግ አድርሱን ነው የሚለው። እኛ ግን ያናንተ ገብረን እዛ ውስጥ ስንገባ ምንድነው የሰው ልጅ በጣም በጫማ በጥፊ በግጫ በቃ የሆነ ተመጣጣኝ እርምጃ ከሚባሉት በላይ አልፈን ነፍስ እስከ ማጥራትም የሚደረስበት ሁኔታ ስላለ ከእንዲህ አይነት ነገር ተቆጥቦ ለኢትዮጵያ ህዝብ ነው የምናገለግለው። የኢትዮጵያን ህዝብ ደግሞ መግደልም የለብንም ይላል። ከፖሊስ ስራው መልቀቂያ ጠይቆ ስራውን የቀየረው ወጣት ምንጃሬው ብላችሁ ጥሩኝ ያለን ሌላው ወጣት በበኩሉ በሚኖርበት አካባቢ በተለይ የአስረኛ ክፍል ብሔራዊ ፈተና ውጤታቸው ጥሩ ያልሆነላቸው ወጣቶች ለውትድርና እየተከፋፉ እንደሆነ ገልጾልናል። በሱ አመለካከት ይህ ትክክል አይደለም። አሁን ውትድርና ምልመላው ምናምን የሚባለው ነገር ካሉት ወታደሮች ቀድሞ ከተመለመሉት ስናይ ዞረው እህት ወንድሙን እንዲገድል ነው እየተደረገ ያለው እና አሁን አዲስ ምልምል ሄዶ ምን ይፈጥራል ስንል ስናስብ ይህንን ነገም ሄደው የሚደግም ይሄ ነገር እንዲሆን ደግሞ እኔም ማናችንም ልንፈቅድ አይገባም። ይሄ ነው ማለት እዚህ አካባቢ ያሉት ልጆች የትምህርት ቤት ውጤ ስላልመጣላቸው ብቻ ትንሽ ሞራልቸው ስለተነካ በዚህ ተገፋፍተው ወደዛ ውሳኔ ውስጥ እንዲወስኑ የተደረገበት ሁኔታ። ሌላው ደግሞ ምንድን ነው እንደማየው ማለ ማንም ተመዝገበም ሲሄድ ምንም መረጃም የለንም። ምንጃሬው ወንድሙን ጨምሮ ስድስት የሰፈሩ ወጣቶች በመዝገባው ሊሳተፉ ሲሉ ነው ታናሽ ወንድሙን ከውትድርና እንዲቀር አሳምኖት የቀረው መጀመሪያ የወሰነበት አግባብ አልተረዳው ሊቀጥል ስሜታዊ ነው ልዩ በዚህ ሰዓትም ያናገራቸው የአካባቢው ፖሊስ ያናገራቸው እነዚህ እንደዚህ ውጤት የቀረ የቀረባቸው ልጆች ብቻ ስሜት አድርገው እነሱም ብቻ ነበር ና ከዛ በኋላ እኔ ወንድሜ የሀገር ጉዳይ ቢሆን አይደለም አንተ እኔም አብረን ነው የምንሄደው። አንተ ላስቀር አይደለም እኔም አብሬ ተገጥ የምሄድ ነው ፈልገ ነገር ግን አሁን ካለው ሁኔታ አንጻር ያለውን ነገር አስረዳውት እኔ እኮ እራሴ ልቀይር ነው ሄጄ እንጂ እንደዛ አይነት መሆኑ አላወቁኝም ማለት። ውሳኔውን ለእሱ ድሉን ሰጠው። ከዚህ ሀሳብ ግን የምትቀይር ከሆነ እኔ ራስ ግን የምትቀይርበትን መንገድ አመሰታል። በቃ ትምህርትን በግልም እየተፈልኩ ቢሆን አስተምሬ የተሻለ ነገር ላይ ትደርሳለ ብዬ በዚህ ነው ተስማምተን የሚቀርብ ሊያምንበት የቻለው በዚህ ነው። እንደየ ሀገሩና ፖለቲካዊ ሁኔታ ይለያያል እንጂ ጀርመንም ይሁን ኢትዮጵያ ያሉ ወጣቶች የውትድርናንና የፖሊስነትን ስራ ብዙም አርኪ ሆኖ ያላገኙት ይመስላል። ሳምንት በሌላ ርዕስ እንገናኝ። ለዝግጅቱ ልደት አበበነኝ ጤና ይስጥልኝ።